ውሳኔ መቶ ሀያ ስምንት በአሜሪካ የሕግ መምሪያው ምክር ቤት ጸድቋል። የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለማቃናት ያለመው ይህ ውሳኔ መቶ ሀያ ስምንት በዩናይትድ ስቴትስ የሕግ መምሪያው ምክር ቤት ፊት ትናንት ምሽት ቀርቦ ያለምንም ተቃውሞ ጸድቋል። ባልደረባችን ሄኖክ ሰማእግዜር እንደዘገበው ኢትዮጵያውያን አሜሪካና የኢትዮጵያ እንዲሁም የሌሎች ድርጅቶችን ባንዲራዎች ይዘው የተገኙበትና ውሳኔውን ተከትሎ ደስታቸውን የገለጹበት ነበር። ዘገባው ይቀጥላል። አይ የምትስማሙ አይ፣ በሉ የምትቃወሙ ኖ በሊቀመንበሩ እሳቤ ከሦስት አራተኛ በላይ የሚሆኑት ስለ ተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሠረት ታልፈው ውሳኔው ጸድቋል። በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለማገዝ ያለመ እንደሆነ በመቅድሙ የተቀመጠው ውሳኔ 128 በዩናይትድ ስቴትስ ኮንግረስ የሕግ መምሪያው ምክር ቤት ያለምንም ተቃውሞ በትናንትናው ዕለት ሲጸድቅ ነው የሰማ ነው። ማምሻውን በካፒታል ሂል የተሰባሰቡ ኢትዮጵያውያን ውሳኔውን ሲሰሙ በአዳራሹ ውስጥ በልልታና በደስታ ምላሻቸውን ሰጥተዋል። በውጭ ወደ አዳራሹ ለመግባት ለሰዓታት የተሰለፉ ለመግባት ግን እድሉን ያላገኙ እርስ በእርስ እየተቃቀፉ እንኳን ደስ ያለህ እንኳን ደስ ያለሽ መባባል ጀመሩ። በዴሞክራቶቹና በሪፐብሊካን አባላት ድጋፍ የጸደቀው ውሳኔ በኢትዮጵያ በአጠቃላይ የሚታዩ ያላቸውን የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች የዘረዘረና በአማራና በኦሮሚያ ክልል የደረሱ የሚላቸውን ግድያዎች የሚያወግዝ ነው። ሕጉን ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ውሳኔው ለድምፅ ከመቅረቡ በፊት የኢትዮጵያ መንግሥት የሰብአዊ መብት ይዞታውንና አስተዳደሩ የቆመላቸው መርሆችም እንደዚሁ የዜጎችን ጥቅም የሚያስከብሩ እንዳልሆኑ ገልጸዋል። ውሳኔው አሉ ክሪስ ስሚት በስድስት የሰብዓዊ መብት ድርጅቶች ድጋፍ የተሰጠውና የመብት ጥሰቶች የተዘረዘሩበት ነበር ብለዋል። ኢትዮጵያ የፖለቲካ ለውጥና የምጣኔ ሀብት ተሳትፎ እድል በጠየቁ ወጣቶች በተለይ በአማራና ኦሮሚያ ክልል ለረጅም ጊዜ የዘለቁ ሰልፎች እንደ ተካሄዱባት የመብት ድርጅቶቹ በድጋፍ ደብዳቤያቸው አስቀምጠዋል። መንግሥቱ ግን ከልክ ያለፈ ኃይል በመጠቀም ከአንድ ሺህ በላይ ዜጎቹን ገሏል። በትናንትና ዕለት የኦክላሆማው ሴናተር ጄምስ ኢንሆፍ በዋሽንግተን የፖለቲካ ክበቦች በሚነበበው ዘ ሂል ላይ ባሳተሙት ጽሑፍ ውሳኔ 128ን የምክር ቤቱ አባላት ውድቅ እንዲያደርጉ ጠይቀው ነበር። ለዚህም የሰጡት ምክንያት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድና አስተዳደራቸው ለውጥ እንዲያመጡ እድልን ውስጥ የሚል ነበር። ኢትዮጵያ በለውጥ ሂደት ላይ በመሆኗ ውሳኔ 128ን ማጽደቅ ተገቢ ያልሆነና ጊዜውን ያልጠበቀ ነው ሲሉ ለኮንግረስ አባላት ደብዳቤ የጻፉት ሌላኛው ሰው ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ናቸው። የኒው ጀርዚው ኮንግረስመን ክሪስ ስሚት ትናንት ማምሻውን ባደረጉት ንግግር በኢትዮጵያ የሚመጡ የአመራር ለውጦች ለሕዝቡ ያመጡት ፋይዳ ከዚህ በፊት አልታየም ብለዋል። ኢትዮፕያስ ፕሪቪስ ትራንስፈር ፓወር ኢንዲኬት ት ሊደርሺፕ ቼንጅ ኢዝ ኦፍን ፎሎድ ባይ አንፍፊልድ ፕሮሚሰስ በኢትዮጵያ የስልጣን ሽግግርን ተከትሎ በተፈጠሩ ሁኔታዎች የተረዳነው ብዙ ቃል የሚገባና የተገቡት ቃላት ግን የማይሟሉባቸው እንደሆኑ ነው። ተቃዋሚዎችን ለውይይት እየጠሩ በጎን ሥልጣን ማጠናከር ነው ሥራቸው። ይሄ ዳግም ሊፈጠር አይችልም። ስለዚህ ይህ ውሳኔ በእያንዳንዳችን የሕዝብ ተወካዮች ሊደገፍ ይገባዋል። በአዳራሹ ዙሪያ ኢትዮጵያውያን በውሳኔ 128 መጽደቅ ደስታቸውን ሲገልጹ ታይተዋል። ኢትዮጵያውያኑ የዘርና የፖለቲካ ልዩነቶቻቸውን አቻችለው ለጋራ ግብ መሥራታቸውን ነው የሚናገሩት። በድርጅትም እንደ ግለሰብም ውሳኔው በሀገራቸው ፖለቲካና አስተዳደር ምን ዓይነት ለውጥ ያመጣል? በአዳራሹ ዙሪያ የተሰባሰቡ እንደዚሁም በውጭ የነበሩትን አስተያየት ሰብስቤ ያለሁ። ቀዳሚው ቴዎድሮስ ትርፌ ናቸው። በሰሜን አሜሪካ የአማራ ማኅበር ወኪል ሲሆኑ በአጠቃላይ የአማራ ድርጅቶችን በሰሜን አሜሪካ የሚያስተባብረው አድማስ አካል ናቸው። ግባችን በዚህ የሕግ መምሪያው ምክር ቤት ውሳኔ መቶ ሀያ ስምንት ማለፍ ያገኘነውን ኃይል ይዘን በሴኔቱ የቀረበው የውሳኔ ሐሳብ እንዲያልፍ አጋር በማፈላለግ እንሠራለን። ከዚያም በተጨማሪ ውሳኔው ያካተታቸው የመፍትሔ ሐሳቦች በመንግሥቱ ተግባራዊ እንዲሆኑ ከኮንግሬስ አባላት ጋር አብረን እንሠራለን። የውጭ ጉዳይ መሥሪያ ቤቱ እንዲተገብረው፣ ዩኤስኤአይዲ እንዲተገብረው፣ የገንዘብ ሚኒስቴርም እንዲሁ ተግባራዊ እንዲያደርግ እንሠራለን። የኢትዮጵያ መንግሥትም ቢሆን በበኩሉ እንዲያስተካክል የቀረቡ ሐሳቦችን ተግባራዊ እንዲያደርግ እንሠራለን። ይህንንም ለኮንግሬስ አባላት በማሳወቅ እንሠራለን። ግርማ ታደሰ ማለት ወኪ የመጣው ድርጅት ኦሮሞ አድቮካሲ አሊያንስ ነው። ከመጀመሪያ ጀምሮ አክቹሊ ስራ የጀመረው ከ2015 ጀምሮ ነው። በተለይ የመጀመሪያ ሕዝብ መገደል ሲጀምሩ 2015 ላይ ድምጽ በማሰባሰብ ነበር። ኮንግረስ ሪቻው ስናደርግ ነበረው። ያኔ ብዙ አናቅ ምን ሊደረግ እንደሚችል ግን በኋላ ላይ ሴኔት ሪዞሉሽን ተጀመረ። ከዛ ወደ ሃውስ ሄደ እና ከረጅም አመት ከኦልሞስት 2 አመት ስራ በኋላ ይሄ ስራ ደግሞ እኛ ብቻ ሳንሆን የተቀናጀ ስራ ለምሳሌ የአማራ አሶሴሽን ኦፍ አሜሪካ የሚባል የሂማን ራይትስ ዋች አምነስቲ ኢንተርናሽናል ሌሎች የኦሮሞ ኮሚኒቲ ዎች የተለያዩ ኦሮሞ ኮሚኒቲና ሌሎች የኢትዮጵያ ኮሚኒቲ እኛንም ጨምሮ ኦሮሞ አድቮኬሲ ያለስን ጨምሮ በጋራስ በቅንጅት ስንሰራ ነበር ከስፖንሰር ካደረጉት ሴናተሮች እና ሃውስ ሪፕሬዘንታቲቭስ ጋር እና በጣም የረጅም ጊዜ ስራ የተቀናጀ ስራ ብዙ ነገር የተማነበት ነው ግን ዛሬ በመሳካቱ በጣም እድለኛ እና ደስ ብሎናል። ስሜ መስፍን እባላለሁ የምኖረው ቨርጂኒያ ነው። ዛሬ ደስ ያለኝ ምንድነው ለብዙ ጊዜ በሀገራችን ውስጥ የሰብአዊ መብት ጥሰት አለ ብለን እዚህ ስንጮ ለአሜሪካ ኮንግረስ ብዙዎቹ አይሰሞኑም ነበር። ዛሬ አዳምጠውን ኤችአር 128 በማሳለፋቸው ትልቅ ደስታ ተሰምቶኛል። በጣም እንትን ነው። አባቴንም ስፖርት እንዳደረገው ነው እና እኔም ፈልጌ ነው አመዛግናለሁ ታዘበው አሰፋ እባላለሁ። የአማራ ዲሞክራሲያዊ ኃይል የውጭ ጉዳይ ሰብሳቢ ነኝ። በእኛ በኩል ያለን አቋም በመጀመሪያ በጣም ደስተኛ ነን። ደስተኛ የሆንበት ዋና ምክንያት ወያኔን እኛ የምንታገለው ገዳይ ነው፣ በዝባዥ ነው፣ ጨቋኝ ነው፣ ግፈኛ ነው ብለን ነው ወንድሞቻችን በረሃ ወርደው የሚታገሉት። ያንን ደግሞ ዛሬ ተሰደን በምንኖርበት ሀገር በዓለም ታላቅ የሚባለው አሜሪካ በህዝብ ተወካዮች ዘንድ በሙሉ ድምጽ የወያኔን ስርአት የሚያደርገውን በደል ግፍ ተረድተው ለወያኔ ስርአት ቮት ኦፍ ኮንፊደንስ አሳጥተውታል። የአሜሪካ ህዝብ በቃ የወያኔ ስርአት በኢትዮጵያ ህዝብ ላይ የሚያደርገውን ነገር እናውቃለን እንደማለት ነው። ዛሬ የተሰጠው ቦታ እስከዳ ድረስ ይባላለው የመጣወት ከአድማስ ሎግቦድ ና አድማስ ማለት ደግሞ የአማራ ድርጅቶች እና ማህበራ ስብስብ ነው። ከዛን የመጣወት እኔ በጣም ደስ ብሎኛል በመጽደቁ። ምክንያቱም የለውጡ ሂደት መጀመሩ ነው ገና። ስለዚህ ይህ በመጽደቁ ደስ ብሎኛል። ምን ለውጥ ያመጣል ብላችሁ ታስባላችሁ? እንደ ድርጅት በግለሰብ አንቺ ደግሞ በግለሰብ ደረጃ እማስበው የሚያመጣው ለውጥ ምክንያቱም እኛ ከሀገራችን ውጭ ያለን ኢትዮጵያውያን ሀገራችን ውጭ ብንሆንም ሀገራችን ውስጥ ያሉ ኢትዮጵያውያን እየታገሉ ያሉትን ትግላቸውን እናቃለን። በየቀኑ እየሞቱ ነው፣ እየተሰቃዩ ነው፣ እየተጋረፉ ነው። ስለዚህ የሂዩማን ራይትስ አጠባበቅ በሌላው በሁሉም ዓለም ላይ ያለው ወገኖቻችን ላይ እኛ እዚህ ሀገር ኤክሰርሳይስ እያደረግ ነው ያለ ነው እዛም እንዲሆን ስለምንፈልግ ይሄ እሰ ፕሮሰስ መጀመሩ ነው። ስለዚህ ለሁላችንም ይጠቅማል ብዬ አስባለሁ። ስሜ ትሽሬ ዋቆ ነኝ። እኔ የኦሮሞ ማህበረሰብ በሚኒሶታ ኃላፊ ነኝ። የመጣሁትም ከሚኒሶታ ነው። ዛሬ ሀውስ ሪዞሉሽን አንድ መቶ ሀያ ስምንት በሙሉ ድምጽ በዩኤስ ሀውስ ኦፍ ሬፕሬዘንታቲቭ ወይንም የአሜሪካ ምክር ቤት ውስጥ ሙሉ በሙሉ ድምጽ አግኝቶ በማለፉ የተሰማንን ደስታ ለማቅጸር ፈልጋለሁ። ይሄ ደስታ ደግሞ የመላው ህዝብ መላው የኦሮሞ የአማራ፣ የሌላውን ብሔረሰብ ሁሉ የሰራበት በአሜሪካ የሰራበትና በአገር ቤት ያሉ ሰዎች ልጆች በቅርብ ጊዜ ደግሞ የተገደሉ ሰዎች ውጤት ነው፣ እና ይህንን ደረጃ በማድረሳችን ኢትዮጵያ ወደ የተሻለ አቅጣጫ ለሁሉም ሰው የምትሰራ እንድትሄድ እንመኛለን። አመሰግናለሁ። እኔ ተክሌ ሻው እባላለሁ። ወክዬ የመጣሁት የአማራ ሕልውና ኢትዮጵያ አንድነት ድርጅትን ነው እንደ ስብስብ ደግሞ አድማስ የሚባለውን የአማራ ድርጅቶች እና ማህበረሰብ ስብስብ የሚባለውን ጋር ወክየን የመጣሁት ይህ ስደክምበት ቆይተናል። እንደ ድርጅትም እንደ ግለሰብም ዘመዶቻችን ረጅም ብትር በአይመቱበት ያስፈራሩበት ይባላል። አፈጻጽሞ ለላችን ገጥሞ ይችላል። ግን ቢያንስ ቢያንስ እንዲህ አምኖ እንግዲህ የአሜሪካን የሚታወቅ ሀገር ነው። የዓለምን ፖለቲካ የሚቀይሱ ሀገር ነው። ያለበት በእነሱ እውቅና ተገንቶ ያስራል፣ ይገላል እና ዜጎቹ ላይ የሰብዊ ህር ድርጊት ይፈጽማል ና ይሄ ሊቆም ይገባል ብሎ የተወሰነ፣ ይሄ በራሱ ትልቅ ውሳኔ ነው። ወደ ተግባር ተግባርነት ይለወጣል፣ የእኛን ጥረት ይጠይቃል። ወደ ተግባር እንዴት ይለወጣል? የህዙ አንድነት ይጠይቃል። አትሊስት አንድ አሁን ብትራግንተናል ማስፈራሪያ ዓለም ሊቀበልበት የሚችል እነዚህ ለጋሽ ሀገሮች የምንላቸው አበዳሪ ሀገሮች የምንላቸው ወይም ብለው ዛሬ ወጣት መሪዎች እያሉ ሲያጠረቡ የነበሩ ሰዎች አለመሆናቸውን ያሳየ ነው ና ይህ ለኢትዮጵያ ዛን ተስፋ ነው። መም ተስፋ ዓለም የሚኖሩ በተስፋ ነው። እንደዚ ነው የማየው። የውሳኔ 128ን ሀሳብ ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ከዚህ በፊት እንደተናገሩት ውሳኔ 128 ለኢትዮጵያ መንግስት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው ብለው ነበር። ሌሎች እንደዚህ ነው የሚያዩአችሁ፣ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎች እንዲያደርጉ ነው ማለታቸው ይታወሳል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከካፒታል ሂል።